የጠቅላይ ሚኒስትር አብይ አሕመድ ወደ ስልጣን መምጣት ከቀየራቸው ጉዳዮች አንደኛው እና የዕለት ተዕለት የትኩረት ዜና እየሆነ የመጣው ጉዳይ ኢትዮጵያ አይገቡም የተባሉ ሰዎች አንድ በአንድ ወደ ሀገራቸው እየተጓዙ መሄድ መቻላቸው ነው። ላለፉት ሀያ ሁለት አመታት መቀመጫውን ዩናይትድ ስቴትስ አድርጎ በውጭ ሀገር በየመድረኮቹ ሁሉ ድምፁን ጮክ አድርጎ በተቃውሞ መድረኮች ላይ የሚያሰማው አርቲስት ታማኝ በየነ በትላንትና እለት በሰጠው ጋዜጣዊ መግለጫ በመጪው ቅዳሜ ነሀሴ ሀያ ስድስት ሁለት ሺ አስር አመተ ምረት ሀገር ኢትዮጵያ እገባለሁ ብሏል። በኢትዮጵያ ውስጥ የበቀል ፖለቲካ ቆሞ የእኩልነት አገር እንድትሆን ነው ስንደክም የነበረው። ስለዚህ ይሄ ሀሳብ እርዳታ የሚፈልግበት ጊዜ ነው። ኢትዮጵያውያን ሁላችንም የየራሳችንን ድርሻ አድርገን አንድ ለውጡ እንዳይቀለበስ፣ ሁለት ገና ያልተመለሱ ብዙ ጥያቄዎች ስላሉ እነሱ እንዲመለሱ የእያንዳንዳችንን ተሳትፎ ለማጠንከርና ኢትዮጵያዊነት ደግሞ ከሁሉ በላይ መሆኑን የኔን የአንድ ዜጋ ድምፅ ለማሰማት ነው የሚሄደው። አርቲስት ታማኝ በየነ ለጊዜው ለአጭር ጊዜ ወደ ኢትዮጵያ እንደሚጓዝ ገልጾ ለኢትዮጵያውያን አዲስ ዓመት ኢትዮጵያ መሆኑ ደግሞ ምን ያህል አስደሳች እንደሆነበት በመግለጫው ላይ ተናግሯል። ከዚህ ቀደም ሲነሱ የነበሩ የለውጥ ጥያቄዎች እንዳልተመለሱ ጠቁሞም፣ ግን ደግሞ ሀገሪቷን በጋራ ለመለወጥ የሚያስችል በር ተከፍቷል ብሏል። በነገራችን ላይ የተመለሰ ጥያቄ ያለ አይመስለኝም ግን ምንድነው ታዲያ ለውጡ? ለሚለው ለውጡ ከማንም የምንጠብቀው አይደለም። ካሁን በኋላ ይሄን የተጀመረ ለውጥ ይዘን ባለቤት ሆነን አገራችን ወደ ምን ፈልገው አቅጣጫ መግፋት አለብን ከሚል መንፈስ ነው እንጂ ኢትዮጵያ ውስጥ ያለው ሁኔታ ተቀይሯል ማለት አይደለም። ብዙ ብዙ ስራ የሚጠይቅ እንዲያውም፣ ካሳለፍነው ዘመን በላይ ከፊታችን ችግር አለ ብያምናል። መሬት የብሔር ብሔረሰቦች ነው ነው የሚለው የኢትዮጵያ ሕገ መንግስት ምን ማለት ነው ይሄ ጥያቄ? በጣም ምሁራን፣ የህግ ሰዎች፣ እያንዳንዱ የአገር ሽማግሌ ሁሉ ሊመክርበት የሚገባ ነው። መሬት የብሔረሰቦች ነው ሲባል በብሔረሰብ ያዋቀርከው ክልል አለ ከዛ ክልል ያን ቋንቋ ወይ የማይናገር የዛ አካባቢ ዜጋ አይደለም ማለት ነው። እንዴት ነው እንደዚህ ለመቀጠል የምንችለው? ለምንድን ነው በየጊዜው በየቦታው ግጭት የሚመጣው? መሰረታዊ የሆነ እንዲህ አይነት ችግሮችን የሚፈታ ነገር መጀመር አለብን። ያንን የተወሰኑ ኃይሎች እንዲያደርጉ ሳይሆን እያንዳንዳችን ገብተን ወደ ጨለማው ዘመን ላለመመለስ አስተዋጽኦ ማድረግ አለብን። ይህ ለውጥ የእኔ ነው፣ በተከፈተው መስመር ገብተን ኢትዮጵያን የእኩልነትና የነጻነት ሀገር ማድረግ አለብን በሚል መንፈስ ሁሉም ዜጋ መሳተፍ ያለበት ነው። ዶክተር አብይ አመተው የሚሰጡን ነገር የለም፣ መንገዱን ለማመቻቸት ሞክረዋል። ዜጎች በዛ ውስጥ ገብተን ይሄንን እንዳይቀለበስና ለሁላችን የሚመች እንዳይጠበል እኩል በሳይዛችን የምንሰፋው ሕገ መንግስት አድርገን ኢትዮጵያን የጋራ ማድረግ አለብን የሚል እንጂ ጥያቄዎች ተመልሰዋል በሚል አይደለም። ታማኝ በእርሱ በኩል ለኢትዮጵያ ይጠቅማል ያለውን ሁሉ እንደሚያከናውንም ገልጾ በተለይ በውጭ ሀገር የተቋቋመውን የዓለም አቀፍ ጥምረት ለኢትዮጵያውያን መብት የተሰኘውን ድርጅት ከዚህ ቀደም ያከናወናቸውን እና እያከናወናቸው ያሉትን ተግባራት አጠናክሮ መቀጠል እንደሚፈልግ ጠቁሟል። በደንብ በአግባቡ ብዙ ሕዝብ ተረድቶታል ብዬ አላስብም። ግሎባል አላያንስ የሰራውን ስራ እኔ በውስጡ ስላለው ሳይሆን ከኔ ውጪ ያሉ ፕሮፌሽናሎች ትልልቅ ሰዎች በተለያየ ዓለም አቀፍ ተቋማት ውስጥ የሚሰሩ በጣም ከራሳቸው በላይ ለሀገራቸው የሚያስቡ ትልልቅ ሰዎች ያሉበት ነው እና ከ2013 ጀምሮ እስካሁን ድረስ ትልልቅ ስራ ሰርተናል ብዬ አምናለሁ በሙሉ ልብ ድርጅቱ የሰራቸውን ስራዎችም ሰፋ ባለመልኩ በዝርዝር አብራርቷል። ህዝቡ የጉዳዩ ባለቤት ሆኖ ተደብቀን ሳይሆን እያንዳንዱ ዜጋ ለሌላው ዜጋ ኃላፊነት እንዳለበት አሳይተን የሚፈጠሩ ችግሮችን እዛው በወገኖቻችን መካከል እንዲፈጸሙ ማድረግ ሀሳብ አለ። ታማኝ የኖረባትን አሜሪካንንም አልረሳትም፣ አመስግኗታል። አያቶቼ ቅድመ አያቶቼ አፈር ውስጥ ገብተው ለእኔ የሰጡኝ አገር የሰጠኝን መብት ነፍገው ሲያስወጡኝ እንደሰው እንደ ሰው ተረክቦ እንደ አሜሪካዊ እስከ ዛሬ ድረስ ደግሞ የምፈልገውን እንዳሰብና እንድናገር የፈቀደልኝ ይሄን አገር ህዝብና መንግስት በእውነት ይሄን አጋጣሚ በአማርኛ አስተርጉመው ቢሆን ይሰሙታል። በጣም የማከብረውና የማመሰግነው አገር ነው። ምክንያቱም ይችንም ቀን የስደት ማደሪያ እንድትሆን አይደለም እንደ ዜጋ እኩል ኖሬ ወደ ሀገሬ እንድመለስ ያደረገ አገር ነው። አሜሪካና ለአሜሪካኖችም ትልቅ አክብሮት አለ። በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን ለሌሎች ከማስተጋባት ውጪ አንዱን ብሄር አወድሶ ሌላውን አንኳሶ እንደማያውቅ የገለጸው ታማኝ ዘመኑ የመረጃ በመሆኑ ወጣቶች በፕሮፓጋንዳ ከመመራት ይልቅ በመረጃ ላይ ተመስርተው ለሀገራቸው አስተዋጽኦ እንዲያበረክቱም መክሯል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። በተያያዘ ዘገባ የአርቲስት ታማኝ በየነ አቀባበል የኢትዮጵያውያን አንድነት ማብሰሪያ ምልክት እንደሚሆን አዲስ አበባ የሚገኘው የአቀባበሉ ኮሚቴ አስታውቋል። መለስካቸው አማ ዘግቧል። የአርቲስት አክቲቪስት እና የሰብአዊ መብት ተሟጋች መሆኑ የተገለጸው የታማኝ በየነ አቀባበል ኮሚቴ ዛሬ በኢትዮጵያ ሆቴል በሰጠው ጋዜጣዊ መግለጫ አርቲስቱ ቅዳሜ ነሐሴ ሀያ ስድስት ቀን 2010 ዓ ም ረፋዱ ላይ አዲስ አበባ እንደሚገባ አስታውቀዋል። የኮሚቴው ጸሐፊ አቶ የድነቃቸው ከበደ መርሃ ግብሩ እንዳስታወቁት ከሆነ ታማኝ በየነ ወደ ሀገሩ መመለሱን ምክንያት በማድረግ የሁለት ቀን ልዩ ዝግጅቶች እንዳሉ አመልክተው የአርቲስቱን ሙሉ ማንነት ዘርዘር አድርገው አስታውቀዋል። ለረጅም ዓመታት አንድነትን፣ ፍቅርን፣ መቻቻልና መተሳሰብን ሲሰብክ የኖረ አንድስ አንድ ኢትዮጵያ የሚል አቋም ያለውና ብሔር፣ ሃይማኖት ሳይለይ ለኢትዮጵያ የታገለ በውዝዋዜ፣ በትወና፣ በድምፃዊነት፣ በዳንስ አሰልጣኝነት የተለያዩ ሙዚቃ መሳሪያዎችን በመጫወት በድንቅ መድረክ መሪነትና ኮሜዲያንነት የብዙ ተስጦ ባለቤት የሆነው ተወዳጁ ታማኝ በየነ ነሐሴ 26 ቀን 2010 ዓም ወደ እናት ሀገሩ ይመጣል። ከታማኝ በየነ ጋር በቅርብ አብረው የሰሩ ድምፃውያን ጸጋ ይሸቱ፣ አረጋኝ ወራሽና ሌሎችም በአርቲስት ታማኝ በየነ ወደ ሀገር መመለስ የተሰማቸውን ተናግረዋል። ብርጋዴር ጄኔራል ካሳይ ጨመዳም አርቲስቱ በየበረሃው እየሄደ የቀድሞውን ሰራዊት እንዴት ባለ መንገድ መንፈሱን ይገነባ እንደነበረ አስታውሰዋል። ሌላው የአቀባበል ኮሚቴው አባል በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ነቢዩ ባዩ በበኩላቸው ይህንን ብለው ነበረ። የታማኝ በየነ ወደ ኢትዮጵያ ጣት አንድ ነገርን ሳናሰምር ሳናነሳ ማለፍ አንፈልግም። ይኸውም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ወደ አሜሪካ ተጉዘው ግንቡን እናፍርስ ድልድዩን እንገንባ የሚል መርሃ ግብር ይዘው ነው የሄዱት። ታስታውሱ እንደሆነ የዛ ግንብ መፍረስ የምናበስረው ከታማኝ ጋር በመተቃቀፍ ነው የሚል ንግግር ተናግረው ነበር። ድልድዩም መገንባቱን ጀምሯል ብለው ነበር። የታማኝ ወደ ኢትዮጵያ መምጣት ደግሞ የዛ ድልድይ መጠናከርን ያመለክታል ብለን እናምናለን። የአቀባበል ስነ ስርዓቱም ሆነ ተከትለው የሚከናወኑት መሰናሪዎች ሁሉ አንድ ግለሰብ ከመቀበል በላይ ነው ያሉት ደግሞ የሰማያዊ ፓርቲ ሊቀመንበር እና የኮሚቴው አባል አቶ የሸዋስ አሰፋ ናቸው። እንግዲህ ይህ ሁሉ ሰው የሚደግምበት አንድ አላማ አለው ኢትዮጵያዊነት አንድነት፣ ፍቅር ከፍ እንዲል እንፈልጋለን። ኢትዮጵያዊነት እንዲያብብ እንፈልጋለን። ከዚህ በፊት የነበረው የመጠላላት የመጠራጠር ስሜት እንዲጠፋና ኢትዮጵያውያን እጅ ለእጅ ተያይዘን የሀገራችንን ዕጣ ፋንታ ወደፊት እንድናሻግር እንፈልጋለን እና ግለሰብ ከመቀበል በላይ ነው፣ ድርጅት ከመቀበል በላይ ነው። ይሄ ስራ ለሀገር በማሰብ ነው የሚደረገው። አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙ በኋላ በውጭ ለሚገኙ ተቃዋሚ የፖለቲካ ፓርቲዎችና ግለሰቦች በይቅርታ በአንድነትና በፍቅር መንፈስ ወደ አገራቸው እንዲመለሱ ጥሪ ካደረጉ ወዲህ አብዛኞቹ ዕውቅ ተቃዋሚ የፖለቲካ ድርጅቶች አመራር አባላት መመለሳቸው ይታወቃል። በዛሬ ዕለት ደግሞ በመድረክ ተዋናይነቷና በግጥም ጸሐፊነቷ በእጅጉ የተመሰገነችው አርቲስት ዓለም ፀሐይ ወዳጆ ከረዥም ዓመታት ስደት በኋላ ወደ አገሯ መግባቷ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ